voice of America። የእስላማዊ ሪፐብሊካችን ጠላቶች ሁከት አዘል ጸረ መንግስት ተቃውሞዎችን እያራገቡ ነው ሲሉ የኢራን የበላይ መሪ አያቶላ አሊ ኻሜኒ ዛሬ ክስ አሰምተዋል። ባለፈው ሳምንት ለተጫረው ተቃውሞ የኢራን ጠላቶች ያሏቸው ወገኖች በሀገራችን ላይ ችግሮችን ለመፍጠር ገንዘብ፣ የጦር መሳሪያ፣ የፖለቲካና የስለላን ጨምሮ የተለያዩ ድጋፎችን እየተጠቀሙ ነው ብለዋል። ለስድስተኛ ቀን በቀጠለው የኢራን የተቃውሞ ንቅናቄ ውስጥ በነበሩት ግጭቶች ባለፈው ሌሊት ዘጠኝ ሰዎች መገደላቸውንና ተቃውሞው ከተቀጣጠለ አንስቶ የተገደለው ሰው ቁጥር ከ20 መብለጡን የሀገሪቱ ቴሌቪዥን ዛሬ ዘግቧል። ተቃውሞዎቹ የተጫሩትና አልበርድ ያሉት ኢራን ውስጥ ያሉ የምጣኔ ሀብት ሁኔታዎች በሕዝቡ ውስጥ ባስነሱት ቅሬታ መሆኑ ይሰማል። የሌሊቱ ተቃውሞና ግጭቶች የተፈጠሩት በሁከተኞችና በሕገወጦች ላይ እርምጃ እወስዳለሁ ሲሉ የሀገሪቱ ፕሬዚዳንት ሐሰን ሩሃኒ ካስጠነቀቁ ከጥቂት ሰዓታት በኋላ ነው። በተቃውሞ ሰልፎቹ ሳቢያ በሳምንቱ ውስጥ በመቶዎች የሚቆጠሩ ሰዎች ታስረዋል። በዚህ ሁኔታ ውስጥ ግን በመካከለኛው ምስራቅ የተጽዕኖ የበላይነትን ለመቆጣጠር በተያያዘው ትንቅንቅ የኢራን ጦር ሶሪያ፣ ኢራቅና የመን ውስጥ እንደሚንቀሳቀስ ዘገባዎች ይጠቁማሉ። ፕሬዚዳንት ሐሰን ሩሃኒ በሰጡት መግለጫ ባለፉት ጥቂት ቀናት ውስጥ እየተከሰተ ያለው ሁኔታ አስጊ ቢመስልም እንደ መልካም አጋጣሚ መጠቀም እንደሚገባ ተናግረዋል። ችግሩ ምን እንደሆነ ማየት ይገባናል። ሁሉም ባይሆኑም ተቃውሞውን ለማሰማት አደባባይ የወጣው ሁሉ ከሌሎች ሀገሮች መመሪያ የተቀበለ ነው ማለት አንችልም። በእርግጥ እንደዚያ አይነቶች ጥቂት ሊኖሩ ይችላሉ። ሌሎች ግን በስሜት ተገፋፍተውና በእውኑ በኑሯቸው ምክንያት የተሰለፉ አሉ ብለዋል ሮሃኒ። ችግሮቻቸው የምጣኔ ሀብት ብቻ እንዳልሆኑም ጠቁመዋል። ፕሬዚደንቱ ገንዘብ፣ ዳቦና ውሃ አጣን ብለው የወጡ ብቻ አይደሉም፣ ሌሎችም ጥያቄዎች ያሏቸው አሉ። ለምሳሌ ለቀቅ ያለ ነጻነትን ይጠይቃሉ በእርግጥ ኢኮኖሚ አንዱ ቢሆንም ሁሉም ጥያቄ ገንዘብና ኢኮኖሚ አይደለም፣ ብለዋል ሩሃኒ ለፓርላማቸው ባደረጉት ንግግር። ዩናይትድ ስቴትስን፣ እስራኤልና በተለይ ደግሞ ሳዑዲ አረቢያን ኢራን ውስጥ ሁከትን በማቀጣጠልና በማባባስ ከስሰዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን የኢራኑን መሪ ንግግር ትናንት ባወጡት የአዲስ ዓመት የትዊተር መልዕክት ሲያጣጥሉ ኢራን ውስጥ ለውጥ የሚያስፈልግበት ጊዜ ነው ብለዋል። ወቀሳ፣ ትችትና ተቃውሞ ስጋት ብቻ ሳይሆኑ እድልም ናቸው ብለዋል በሌላ በኩል ንቅናቄውን ቀለል አድርገው ለማሳየት የሞከሩት የኢራን ፕሬዚደንት ሩሃኒ